በአባዲና አካባቢ ታዳጊ ወንድ ልጆቻቸው የተደፈሩባቸው ወላጆች ሮሮና ብሶት እያሰሙ ነው። ነገር በቃ ምኞት ነበረ። ለነቢይ ጠዋሪ ሊሆነኛል ብዬ ነበረ ምመኘው ማስበው አሁን እንኳን ይህንን ሊያስጣቶ ጭራሽ ሊደበድበኝ ይመስል። በቃ ልጅ በቃ ምን አይምሮሆኑም እኔን ተበላሽቷል አይምሮ እሱን አይምሮው ተበላሽቷል። ወናችን ደካማ ስለሆነ ድሀ ስለሆነ እንደ ቆሻሻ ስለተቆጠር እሱ ሁሉ የሚያይልን ወገና ያጣ ነው። ዛሬ እኔ መርዶ ይዞ ያወጣሁት አልቅሽም ከምቀብረውም ተናግሬን፣ በማወጣውም የለም። ሕግ ሕዝብ ፍረደኝ፣ ሕግ ፍረደኝ። በአዲስ አበባ ከተማ በጉለሌ ክፍለ ከተማ በተለምዶ አባዲና እየተባለ በሚጠራው አካባቢ በአንድ መንደር ውስጥ የሚኖሩ የሰባት ታዳጊ ወንድ ልጆች ወላጆች የመደፈር አደጋ ለደረሰባቸው ልጆቻችን የሕክምናና የሥነ ልቦና አገልግሎት የሚሰጠን አጣን፣ ልጆቻችንንም የምናደርስበት ግራ ገባን እያሉ ነው። በልብስ አጥባና በጽዳት ሥራ የተሰማሩና የሚገኙት እጅግ በከበደ ድህነት ውስጥ መሆኑን የሚናገሩት እናቶች በዚህ ኑሮ ላይ ይህንን ሁኔታ እንዴት እንደምንቋቋም ግራ ተጋብተናል ብለዋል። እነዚሁ በልጆቻቸው ላይ ጥቃት እንደተፈጸመ የሚገልጹት ወላጆች ሕፃናቱን በመድፈር የተጠረጠረው ወጣት በእስር ላይ እንደሚገኝና መዝገቡ ውሳኔ ሳያገኝ አንድ ዓመት መቆጠሩን ገልጸዋል። በወረዳው በሴቶችና ሕፃናቶች ጉዳዮች ላይ የሚሰሩ ወጣቶች ሕፃናቱ በደረሰባቸው አደጋ መጎዳታቸውን ማየታቸውን ገልጸው አምስት ሕፃናት መደፈራቸውን የሚያረጋግጥ የሕክምና ማስረጃ አይተናል፣ እሱም ለፍርድ ቤት ተያይዟል ብለዋል። ተከታዩ የጽዮን ግርማ ዘገባ ሁኔታውን በስፋት ይዳሰሳል። ይህንን ዘገባ ለማጠናቀር በርካታ ሰዎችን አነጋግረናል። በሰነድ የቀረቡ መረጃዎችን ተመልክተናል። የመኖሪያ መንደሩንም የጎበኙ ሰዎች አነጋግረናል። ካገኘነው መረጃ ለመረዳት እንደቻል ነው። አዳጌ ልጆቻችን የወሲብ ጥቃት ተፈጽሞባቸዋል በሚል ለፖሊስ ያመለከቱ እናቶች ቁጥር ሰባት ነው። ነገር ግን ፖሊስ አጣርቶ መዝገቡን ፍርድ ቤት የወሰደው ቁጥር የተወሰኑትን ብቻ ነው። ድርጊቱን በልጆቹ ላይ ፈጽመዋል በሚል የተከሰሰው ተጠርጣሪ ወጣት አስራ ዘጠኝ ዓመቱ ነው። በማረሚያ ቤት በእስር ላይ የሚገኝ በመሆኑና ጉዳዩን በፍርድ ሂደት ላይ ያለ በመሆኑ ስሞችን ከመግለጽና በዝርዝር ጉዳዮች ላይ ዘገባ ከማቅረብ ተቆጥበናል። ይህ ዘገባ ለመዳሰስ የሚሞክረው እነዚህ ወንድ ሕጻናት የጾታ ጥቃት ደርሶባቸዋል ከተባለ በኋላ በመንደራቸውና በትምህርት ቤት እያጋጠማቸው ነው የተባለውን የመገለን ጥቃት ነው። በጉለሌ ክፍለ ከተማ በተለምዶ አባዲና ጀርባ እየተባለ በሚጠራው አካባቢ የምንኖር ድህነት ያጎሳቆለን በልብስ አጠባ፣ በእንጀራ ጋገራ፣ በቤት ጽዳት፣ በፈትልና በቀን ስራ የምንተዳደር የአንድ መንደር ሰዎች ነን ይላሉ ወላጆች። ልጆቻቸውም በአንድ አካባቢ ነዋሪ እንደሆኑና የስድስት የሰባት የስምንትና የዘጠኝ ዓመት ተቀራራቢ ዕድሜ ላይ የሚገኙ ወንድ ህፃናት እንደሆኑ ይናገራሉ። ወላጆቹ እንደሚሉት ድርጊቱ ፈጽሟል የተባለው ተጠርጣሪ የ19 ዓመት ወጣት ነው። በዛው መንደር ውስጥ የሚኖሩ የአንድ ሰፈር ልጅ ሲሆኑ በኑሮ ደግሞ ከህፃናቱ ወላጆች የኢኮኖሚ አቅም ሻል ካለቤተሰብ የመጣ እንደሆነ ይገልጻሉ። መንደራቸውም ሰዋራ የሆነ ግቢና ገደላ ገደል አካባቢ መሆኑን ጠቅሰው ግንቦት 7 2008 ዓ.ም አንዲት እናት በልጃቸው ላይ ያልተለመደ ነገር ሲፈጸም እጅ ከፍንጭ ይይዣለሁ ብለው ለፖሊስ ማሳወቃቸውን ይናገራሉ። የኚህን እናትም ሆነ የልጃቸውን ማንነት የመደበቅ ኃላፊነት ስላለብን እናት አንድ ብያቸዋለሁ። እኚህ እናት እንደሚሉት ልጃቸው ሰባት ዓመቱ ነው። የቀን ስራ ሲሰሩ ስለሚውሉ ከትምህርት ሰዓት ውጪ ሰፈር ውስጥ ወጥቶ ከጓደኞቹ ጋር ቢጫወትም የከፋ አደጋ ይደርስበታል ብለው አስበው እንደማያውቁ ተናግረዋል። አደጋው ደረሰ ከተባለበት ጀምሮ ልጃቸውን ለማሳከምም፣ ተረጋግቶ ትምህርቱንም እንዲቀጥል ለማድረግ ከሌሎች እናቶች ጋር በመሆን ያልሞከርነው ነገር የለም ይላሉ። ጎናችን ደካማ ስለሆነ ደሀ ስለሆነ እንደ ቆሻሻ ስለተቆጠር እሱም ሁሉ የሚያይልን ወገን ያጣ ነው እኔ ሮጣለሁ፣ ደከመኝ አልልህም። ማያትም ደከመኝ ሰለቸኝ አትልም። እንሮጣለን። ተሰሚነት ነው ያጣ ነው። በድህነት ምክንያት ነው ይህ ችግር የደረሰብን ብላችሁ የምታምኑት ለምንድን ነው? መፍትሄ ያጣንበት ገና በመሆናችን ነው። እነዚህ ህይወታቸው ነው፣ በቃ ህይወታቸው ለዘላለም ነው የጨለመባቸው። የሀብታም በር ቢሰበር መጠው ይቀርጣሉ፣ ያንን ይከታተላሉ። እኛ ግን እንደምን የታየን መሰለች? እንደ ቆሻሻ እንደሚጣል ገንዳ እነዚህ ልጆች ነገ ሀገር ያገለግላሉ። ማስል ህዝብ ላይ ነው ያለ ነው። እኛ ልጆች አሁን በምን ሁኔታ ላይ ይገኛል? በጭንቀት ላይ ነው። ህይወቴን የማጥፋ ነው በቃ፣ ሰፈር ለማቃጠል ራሱ እሳትና በርበሬ ለቆ ሰፈሩ እንዲቃጠል የሚፈልግ ነው። ለምን ከህብረተሰቡ የማጋለል ከትምህርት ቤት ምድል አጦ ትምህርት ቤት ሁሉ መግባት አጦ። ሌላ ከፍለ ከተማ ነው የእኔ ልጅ የሚማረው። ትምህርት ቤት ፎርም ሞልቼ ጨርሼ አልቀበልሽም ብሎ ነው ያባረረኝ። ማስረጃ ሁሉ በእጅ አለ በእጅ ይዤዋለሁ። መደፈራቸው በሕክምና ተረጋግጧል። ሕጻናቱ አዎ፣ የአምስቱ በእርግጥና ተረጋግጦ የአምስቱ አሁን ፍርድ ቤት ያውቀዋል። የሌሎች አይታወቅም። ሌሎች አምስቱ በትክክለኝነት የመደፈሩ ወንጀል ታውቆ ነው። አሁን ፍርድ ቤት ስለድ የአምስቱ ብቻ ነው የሚጠራ የሌሎች አይጠራ ይሰራል። ማን ነው መደፈራቸውን? ያረጋገጠው የትኛው ሆስፒታል ነው? ጥቁር አንበሳ። ይህን ማስረጃ ጥቁር አንበሳ ሆስፒታል ሰጥቷችኋል እናንተ? አዎ፣ በትክክል የተደፈረበት ማስረጃ ጥቁር አንበሳ ነው የሰጠልን። አሁን ልጁ በአግባቡ ህክምና አግኝቷል? ያገኘው የዚያን ጊዜ ብቻ ጥቁር አንበሳ የኤችአይቪ የልጁ ምናልባት የደፋሪት አለበት እንዳይተላለፍ የኤችአይቪ የአንድ ወር መድኃኒት ብቻ ሰጥ እንጂ ከዚያ ውጭ ምንም ነገር ያገኘሁት ነገር የለኝም። እኛ ሀገር ድክመታችን ምን ላይ እንደሆነ ይሄን እንደሁን የሚወርሱት እኔ አላውቅም። ይሄን እንደሁን የሚያስወርሱት ለሀገራችን የምትረከበው ዜጋ ሄት ሆኖ እኔ አላውቅም። ልጄ እኔ የሰው ቤት ልንሳጥቤ ነው የማሳድገው፣ የሰውን ፍርፋሪ አምጥቼ ነው የማበላው። ይህ ተምሮ ከፍተኛ ደረጃ ይደርስልኛል የምለው በቃ ተስፋ የመቁረጥ አልቆርጥም። የምን ነው የምታገለው እስካሁን ድሮስ? አባቱ ጡረታ ወጡ። አያት በሽተኛ ነው። የሆስፒታል ገብቶ ነው አሁን የወጣ እጢ ሶስት ጥ ያለበት አይችልም ተብሎ ነው የወጣ። አባቱ በሽተኛ ነው። ቤት ነው የሚውለው። ልጆ በቆይታ የመረጋጋት ባህሪ አላሳየም። እሱ ራሱ ወንጀል ሊፈጥም ሲል እኔም የማረጋጋው ባለኝ አቅሜ፣ በቃ ትታሰራለህ አንተ፣ ይሄ ቀፋፊ ነው፣ ይሄ አይደረግም። አየሁ በሰንሰለት ታስሮ እንደታሰራ፣ አንተም ትታሰራለህ፣ ምንም ነገር እንዳሰራ የማረጋጋት ነው ልብን የምንሰጠው እንጂ እሱ ህይወት የላጥፋ ከዚህ ሰፈር እንሂድ። በቃ ሲጫወቱ ልጆችም የመገለል ጠባይ ነው ያለው። የሚያሳየኝ ጠባይ የሽንቱን ሆነ የምኑ እናት ነኝ እና ገመና አሸሽጋለሁ። ግን ከልጆች ጋር የመገለል ጠባይነቱ ወጥቼ እንደ እናትነቴ ሳይሆን ሰላም አይጫወቱልኝም። ወላጆቹ በልጆቻቸው ላይ ተፈጸመ የሚሉት ድርጊት ከመቼ ጀምሮ ይፈጸም ለምን ያህል ጊዜ ሲፈጸም አውቁትም ልጆቻቸውም ለወላጆቻቸው አልተናገሩም። ያልተናገሩበትም ምክንያት ለፍርድ ቤት አስረድተዋል ብለዋል። ወላጆቹ እናት ሁለት ያልኳት ሌላኛዋ የስድስት ዓመት አንድ ልጅ ያላት እናት ናት። በየሰው ቤት ልብስ እያጠበች ና እንጀራ እየጋገረች ልጇን እንደምታሳድግ ገልጻልኛለች። እናቷ ግን ልጇን ይጠብቁላት እንደነበርም ተናግራለች። በመጨረሻ በልጄ ላይ የተፈጸመውን ድርጊት በዚህ መልኩ አወቅኩት፣ ትላለች። ፖሊስ ሪፖርት ሲያደርጉ ማለት ነው። እነዚያ የተደፈሩት ልጆች እታሌም እታሌም አለበት ብለው ተናገሩ። የዛ ሰዓት ደግሞ ያኔ ልጅ ታሙ ነበረ ና ልናሳክም ይዘን ስንሄድ ያው አንዴ እንዲም ከንጽህና ጉድለት ነው ምናምን አሉ። ሐኪም ቤት ጨርሻ ላዛ ስንሳማ እንዲ የመደፈር ነው ምናምን ተባለን። የልጁ አያት በበኩላቸው በልጁ ላይ አንዳንድ ምልክት አይተው እንደነበር ገልጸው ግን ከህመም የመጣ መስሏቸው ጤና ጣቢያ ወስደውት እንደነበር ይናገራሉ።

እንዲህ ይረጋጋልኝ እንደው ትንሽ ለወጥ ያለ ነገር ቢያገኝ ልጄም መልታል። እናት ሁለት ያልኳት የዚህ የስድስት አመቱ ታዳጊ እናት ልጇ ከደረሰበት ጥቃት በተጨማሪ ተረጋግቶ ትምህርቱን መማር እንዳልቻለ፣ በሰፈር ውስጥና በትምህርት ቤት እየደረሰበት ያለው መገለልን መቋቋም እንዳልቻለ ትገልጻለች። ጎሮ ተማሪ ነበረ ማንም ነበረ። አሁን በቃ ሁሉም ሻሸሹት። ከትምህርቱ እንደካማ ሲሆን ማለት ነው በቃ የሌለ ነበር ምንም በቃ ራሴ መሆኑን ምክንያቱም ያው ጋሽተኛ ናት። ምንም ጤና አይለቅም። በቃ ሰው ባዱ ሰራሰ በቃ ምትሆነውን ነው ያጣች። በቃ ምንም በቃ ምን ምን ምን ቢግል እንደር ከንግግሩ መታሽ ብታይ ልጆቹ እንዴት እንደሚሆኑ በቃ ሰፈር ውስጥ እንዴት እንደሚሆኑ የሰፈሩን ሁኔታ ብታይ በቃ በጣም ታዝኛለሽ። እኔ ከምናገሩ ይብለጥ ማለት ነው። እናት ሶስት ያልኳት ሌላዋ ሌላዋና ልጇ ሰባት አመቱ እንደሆነ የገለጸችልን እናት ይህን ነገር ከማውቀዋ በፊት ልጇ ቀደም ብሎ ታሞ እንደነበር ትናገራለች። እኔ ያላወቅኩትም ቆሰለ የሰፋሁት በአንተ ነበር። እሱ የፈቀፈቀው መሰለኝ። ኳስ ይወዳል፣ ኳስ ይጫወት። አፉ የቆሰለ ከትምህርት ቤት ምግብ ስለሚበላ እዛ ምችን ብሎት መስሎኝ አኪም ቤት ይዤ ሂጅ አለው። ይዤ ሲሄድ ምንድን ነው ስላቸው ይሄ አሞክሲኒ ሰጡት። አይበላ፣ አይጠጣ፣ አያወራ። በጨው እየዘፈዘፍኩ ምን እያልኩ፣ ኧረ ይሄ አደጋ ነው፣ ውሰጂዋልኝ። ጎረቤት ተወስደው ጉድፍ ነው ብሎ አሞክሲኒ ሰጡኝ። አሞክሲኒ መውሰድ አልቻለም። ሽቶ ምናምን ፍንድሽ አሉም ጎረቤት የጓደኛ አምጥታ ሽቶ ነፋች በተኛበት። አሁን ልጁ በምን ሁኔታ ላይ ይገኛል? ሰገራ አይቆጣጠልም፣ ሽንት አይቆጣጠርም፣ ምግብ አይበላም፣ ይጮሃል፣ ያለቅሳል። በዚህ ደረጃ ነው። ፓምፐስ ቋጥሬ አሁን በፓምፐስ እቋጥር ነበር። ያሳክከዋል ሲም ያሳክከው እሱ ራሱ ስቅቅ ሲልብኝ ሲገዝቼ በፎጣ ነው ማስተኛ። ትምህርት ቤት ይሄዳል? አዎ ይሄዳል። ትምህርት ቤት ይሄድ ነበረ ልጆች እንዲተደረገ እንዲያደረጉ ብሎ ይሉኛል። እማኔ ባልማር ብሎ ሲለኝ አይ የዘንድሮ ተማሪ የሚቀጥለው አላህ ያቀልሃል ይበል ብዬ ለአስተማሪም ሂጄ ተናግሬ ያለው የክፍል ኃላፊን ተናግሬ ያለው ተራሱ የሚቀመጠ ነበረ። ልጆችም እንደዚህ ብላችሁ አትበሉ ብለ አስተማሪም ተናግሬ ያለው። ስንትም ከግራም ሲለቅም የሳንድ እዚህ ችግር ስላለበት ነው ብዬ ተናግሬያት አለው። ከግቢም ወጥቶ አየር ያለበት ጋር ብቻውን ሲናገር ተናግሬያት አለው። ይሄ ችግር አለበት ሞራል ስጡ ብዬ ተናግሬያት አለው። ግን ትምህርት ቤቶቹ ምን አረጉለት? ልጆች እንዲህ የሚልህ ማን ነው? እንደዚህ የሚያስጨንቅህ ማን ነው ብለውታል። ይሁን የሚቀጥለው እዛ ትምህርት ቤት አልማርም ብለውኛል። ፍርድ ቤት ደግሞ ሄደን ምንም ስትል ያገኘን ነገር ስለ ልቦና ብለ ስናገር ምንም ነገር ያገኘን ወረዳ ዘጠኝ ስንሄድ ክፍለ ከተማ ክፍለ ከተማ ስንሄድ ወረዳ ዘጠኝ እንደዚህ ሲያመላልሱን ሲያመላልሱን። ስለዚህ አሁን ልጆቹ ምንድን ነው የሚያስፈልጋቸው ትላላችሁ? አንደኛው ስለ ልቦና፣ ሁለተኛ ደግሞ ወተት ወተት ነገር አጥቢት ነገር ከሆነ እነሱም ሲሰጡን መረቅ ነገር አጥቢት ነገር ፈሳሽ ነገር ስጧቸው ነው የሚሉ እንኳን አጥቢት የምንሰጣ እኛ የጠራ እንኳን የቧንቧ ውሃ እንኳን አናገኝም። ግማሽ ጥጣት ፈትላ ነው ግማሽ የሰው ቤት ልፋትላ ነው ግማሽ ጥዳ ሰርታ ነው ይሄ ነው ግማሽ የልጅ እናት ነው ምንም የው እንደጠብቆ ነው። ሜረባም አንድም የለም ሁሉም ችግርተኛ ነው። ምን ተሰማሽ አንቺ እንደ እናት ይሄ ነገር ሲያጋጥም? ጥሩ እንጀራ እንኳን አላጎረስኩት ልጅ እንደዚህ ሲሆን ምን ይሰማኛል?

ነው ተሸትፊያ ሲሉ እኔ ምን ምን የሚሰማኝ ነገር ስለ ወላድ ፍረደኝ። በእኛ ይብቃ እንጂ ምን ላለው ብለሽ ነው? ይሄ በዛሬ እኔ መርዶ ነው ያወጣሁት። አልቀሸም ከምቀብረውም ተናግሬም በማወጣውም የለም ህግ ህዝብ ፍረደኝ፣ ህግ ፍረደኝ። ወላጆቹ እንደሚናገሩት ሁኔታው ይፋ ከተደረገ በኋላ እሱም እሱም በሚል ጥቆማ ጥቃት ደረሰባቸው የተባሉ ሕጻናት ዘጠኝ እንደነበሩ ነው። ሁለቱ ቤተሰቦቻቸው ለፖሊስ ሳይናገሩ ልጆቻቸውን ይዘው አካባቢውን ለቀው ሄዱ አሉ። ካመለከቱት ከሰባቱ ውስጥ ደግሞ አምስቱ ብቻ ናቸው መጥሪያ ደርሷቸው ፍርድ ቤት የቀረቡት ብለዋል። አራተኛዋ እናትም በተመሳሳይ አስቀድማ እንዳላወቀች ትናገራለች። አሁን ልጇ ከኩዮቹ ተገሎ እንደሚገኝም ትገልጻለች። በቃ ልጄ እንደፊት አይደለም። በቃ ምን ብዬ ልንገርሽ፣ እኔ እንጃ ቃላት ያቅረኛል። መናገር እንኳን ብዙም አልችልም። ጎረቤት ሁሉም ያመናጭቋል። እንደፊት ሁሉም ሊጫወመጫወት አይችልም። ብቻው ነው የሚጫወተው። እንደፊት አይደለም። በፊት በጣም ነበረ ሰፈር ሰው የሚወደው አሁን እንኳን ሰፈር ሰው የቤት ኪራይ እንኳን በሰፈር አለ ብለው የሚቀንስ ሄጄ ስጠይቃ የምታከራየው ቤት እንኳን አላከራይም ብላ ከለከለች። በዚህ የመጣ ማለት ነው። በፊት እንደዚህ አልነበረም። ሁሉ በጣም ወጥቶ ነበረ፣ ግን አሁን ያለበት ሁኔታ ያው ሰፈር ሰው በቃ ማንም አያስጠጋቸውም፣ አይገቡም? ራሳቸው ገለልተኛ ሆነው ነው በቃ የሚጫወቱ። ለምንድን ነው የተጎዱት? ለምንድን ነው የተጎዱት? እነሱ ሆነው ለምንድን ነው ሰው የሚያገላቸው? እኔ እንጃ፣ እኔ አላቅም። በቃ እንኳን አይደለም እቤት ኪራይ አጥተናል፣ በእነሱ እየመጣ ማለት ነው። አምስተኛዋ እናት ተስፋ ቆርጫለሁ አሉኝ። እኔ በቃ በጣም ሀሳብ ምኞቴ ብዙ ነበር። በፊት ደግሞ ልጁ እራሱ በጣም ጸባይተኛ ነበር። ሰው ቀና አብዘባይ ነበረ እና ደግሞ በቃ ተስፋ ነበረ። ደስ አንድ አንድ ጊዜ ነው እኔ እና ብዙ ነገር በቃ ምኞች ነበረ። ለነገ ጠዋት ይሆነኛል ብዬ ነበረ የምመኘውም ማስበው አሁን እንኳን ይህንን ሊያስወጣት ጭረት ሊደበድበኝ ይመስላል። በቃ ልጅ በቃ ምን ሆኑም ደኔን ተበላሽቷል። አይምሮ ስም አይምረው ተበላሽተላጡ ሰው ቀላ ብሎ ሁሉም ሰው ይወደው ነበረ። አሁን ራሱ ይሄ እኮ ባለጌ ልጅ ነው ይሄ እኮ እንዲህ እንዲህ የደል የተደረገ ልጅ ነው እያሉ በቃ ጎረቤቱ ራሱ ብታይ ገለልተኛ እያረጉት ምስጤ ራሱ ቆስሯል። እኔ ምን ልብዬ ልንገርሽ። በቃ እንደዚያው የእናት ነገር ታውቂያለሽ እንግዲህ ምን ልበልልሽ። በቃ ብዙ ተስፋ ነበረኝ። በቃ ተስፋ የቆረጠኝ። ልጅዎት ቢያገኝ የሚፈልጉት ነገር አለ በሕክምና ወይም ሌላ ነገር? እስቲ ለልጅዎት ምንድን ነው አሁን ልጄ ሊያገግም ይችላል ብለው የሚያስቡት? እኔ አቅመም የለኝም ደግሞ እኔ ምንም ማድረግም የተመጣጠመም ነገር ገዝቼ ማብላትም አልችልም። እኔ የሰው ልብስ እያጠፉ ነው የምኖረው። ባለቤትም ደካማ ነው፣ ጥበቃ ነው የሚሰራው። በዛ ላይ የቤት ኪራይ የ ሀሳብን ነው የምንኖረው። ያ የሚሰራው የቤት ክራይ ነው። እኔ እራሴ ተዋሉ ውጭ ልብስ እናምናጣጡ ነው የምኖረው የእሱም ደግሞ ይህን ብዬ አስፈላጊ የእሱም ሊገነባ ነገር ደግሞ መግዛትም አልችልም ምንም አቅምም የለኝም። በቃ ዝም ብዬ ማየትና ማልቀስ ብቻ ነው። በቃ አስራ ስምንት ዓመት እንደሞላት የነገረችን ስንታየው ሽመልስ ጉለሌ ክፍለ ከተማ ወረዳ ዘጠኝ እኔ በምኖርበት ሰፈር ነው ትላለች በወረዳው በሴቶችና ህጻናት ውስጥ በበጎ ፈቃደኝነት እንደምትሰራ ገልጻ ይህንን የልጆቹን ሁኔታ ከሰማች በኋላ ከወላጆቹ ጋር በርከት ያሉ ቦታዎች አብራ እንደሄደች ትናገራለች። የተሰጣቸውም ሆነ ያገኙት አገልግሎት በቂ አይደለም ትላለች። በተለይ አሁን በአካባቢው የተገለሉ ልጆች ሆነዋል ብላለች። አንደኛው ልጅ በቅርቡ አንደኛ ክፍል መግባቱን ምክንያት በማድረግ ዝግጅት አዘጋጅተውለት እንደነበረም ትገልጻለች። ደስ እንዲለው ተብሎ ያው እንጀራምን ነገር መሰራቱ አይቀርም። ያው ሕጻን ስለሆነ ይጓጓልና ማለት በራሳት እዚህ የተደፈረው ልጅ አይደለም እየተባለ ነው የሚታለፈ ሁላ ማለት ነው። ለማህበረሰብም ድክም አለ። በጣም ማለት ማለት ያው የትምህርት ቤት ኢንሳቦች አስተባብሬ ብር አሰባስበን የምርቃቱን ስራ ለልጆቹ ልብስ ምናምን እንዲሽርሽር ምናምን ይዘናቸው የምንሄደው ማለት ከትምህርት ቤቱ ከዳይሬክተር ጀምሮ እስከ አስተማሪዎች እስከ ጽዳት ሰራተኛ ድረስ እግዚአብሔር ይስጣቸው። ያው እኔንም የሚያበረታችኛል እንደሚገባኝ ግን ልጆቹ ከእኛ በላይ የሆነ ጠንካራ ድጋፍ ነው የሚያስፈልጋቸው ትላለች። ሌላው ለህጻናቱ ድጋፍ እያደረገ የሚገኘው ወጣት አነጋገር ያለው ወንደ ሰናበራ ይባላል። አሁን የያዘው አንድ ወረዳ አንድ ቀበሌ ነዋሪ ነን እና እነዚህ ይሄ የተፈጠረባቸው ሰዎች ደግሞ እኛ ፕሮጀክት አለ የሆነ ድጋፍ የሚሰጥ በህፃናት ላይ የሚሰራ ፕሮጀክት፣ እዛ ፕሮጀክት ውስጥ ተደጋፊ ናቸው። ተደጋፊ ስለሆኑ ሳይሆን ደግሞ እኔ የቀበሌ የአካባቢ ልጆች ነዋሪዎች ናቸው። ወላጆቹ እንደነገሩት አሁን አመት ከሁለት ወር አልፈውታል። እውነት ለመናገር አሁን በዚህ ሰዓት ላይ እንባቸው ደርቆ ችግራቸውን ተለማምደውት ነው እንጂ ከዚህ በፊት የዛሬ አመት ከሁለት ወር በፊት ብታያቸው እነዚህ ወላጆች በቃ ነርቨስ ሆነው ራሳቸውን በቃ ጨርቃቸውን ጥለው አብደው ምናምን ነው። አሁን ያው ችግር እያለፈ እየቆየ ሲመጣ በአትረሽን የምትለምጁ ነገር አለ እንጂ አሁን እንባቸው ደርቆ አይናቸው ሟሽሾ ነው የምታያቸው። እውነት ለመናገር እነዚህ ሰዎች በጣም የሚያሳዝኑ ሰዎች ናቸው። ወንደሰን ህጻናቱ አንድ ጊዜ የመደፈር አደጋ ከደረሰባቸው እነሱም ተመሳሳይ ጥቃት ይፈጽማሉ ተብሎ በማህበረሰብ ውስጥ እንደሚታሰብ እና ከዚህ የተነሳ መገለል እንደሚደርስባቸው ይናገራል። አንደኛ የልሽ የግንዛቤ ችግር አለ። ያው አካባቢ ላይ በጣም የዝቅተኛ ቤተሰብ ነው ያለው በኑሮም በእውቀትም ማለት ነው። አንድ ማንም ቤተሰብ ያበላሽጉናል ብለው ስለሚያስቡ ከእነዚህ ልጆች ጋር እንዳትሉ ይሏቸዋል። አንድ ሁለተኛ ደግሞ ኢዝን እኮ ትምህርት ቤቱ ላ ተገልግለዋል። ትምህርት ቤት የሁለት ወላጆች ትምህርት ቤት ይቀየር ተብሎ ሌላ ትምህርት ቤት ሲገቡ ሁሉ ነገር አልቆ ጨርሰው ምን ብለው ፎርም ሞልተው ሊገቡ ሲል አሀ እነዚህ የተደፈሩ ልጆች ናቸው እንዴ እዚህ ትምህርት ቤት አይገቡም ተብሎ፣ እነዚህ ልጆች በአሁኑ ዓመት ጥቅምት አልፎ ነው ትምህርት የጀመሩት። የሚማሩበት ትምህርት ቤት እስከ ማጣት ደርሰዋል። አይደለም አካባቢ ላይ ከህጻናት ጋር እስከ መዋል የሚማሩበት ትምህርት ቤት እስከ ማጣት ወላጅ ከእነሱ ጋር ሳይ አተ ከዚህ ጋር ቷል ብዬ የለ ና እያለ እየተቆጣ እንደገና፣ የቤት ኪራይ ሊከራዩ ሲሄዱ ደግሞ የአንቺ ልጅ ባለጌ ነው፣ የአንቺ ልጅ እንደዚህ ነው እየተባለ በጣም አስቸጋሪ ደረጃ ላይ ነው የደረሱት። በቃ እንደ ኢትዮጵያ እየታዩ አይደለም። እነዚህ አውቀው ፈቅደው ወደው የገቡበት ይመስል በጣም ተገልነዋል። ይህ ምንድን ነው? አሁን ወረዳው፣ ክፍለ ከተማው ድጋፍ አድርጎ ግንዛቤ፣ አካባቢ ላይ ያለውን ህብረተሰብ ጠርቶ እነዚህ ሰዎች ወደው አይደለም ተገደው ነው ብሎ ግንዛቤ ቢፈጥር ህብረተሰቡ ላይ ህብረተሰቡም ይሄ ማግለሉ ምኑ ይቀራል። ግን እዛ ጋር ትልልቅ ሰዎች፣ የመንግስት አካላት ኃላፊዎች ላይ ድጋፍ ሳይበር እዚህ ጋር ዝቅተኛው ህብረተሰብ ድጋፍ ያደርጋል ይረዳል፣ ማለት ደግሞ ዘበት ነው። ዶክተር ብርሃኑ ከበደ በቅዱስ ጳውሎስ ሆስፒታል የማህፀንና ጽንስ ስፔሻሊስት ናቸው። በወንዶች ህጻናት መደፈር ዙሪያ ከሁለት ዓመት በፊት አንድ ጥናት መስራታቸውን ይናገራሉ። በጥናቱ ውጤት የታየውም በአስሩ ክፍለ ከተሞች ለጥናት ከተጠቀሙባቸው የህጻናት መደፈር ቁጥር ውስጥ አስር በመቶ ወንድ ህጻናት እንደሆኑ ይናገራሉ። የሚደርሰው ችግር ደረጃው ይለያያል። መጠነኛ ችግር አለ፣ ለጊዜ ደግሞ በብዛት ሪፖርትም ስለማይደረግ ካፋ ያለን ችግር ይኖራል። ልክ እንደ ማንኛውም በሽሽ ላይ እንደሚደርሰው ፆታዊ ጥቃት፣ የአባላዘር በሽታዎች፣ ሌሎች ነገሮችም ሊተላለፉ ይችላሉ። እንደዚህም ደግሞ እዛ አካባቢ ባለው አካላዊ ቦታ ላይ የሚደረገው ጉዳቶች መሰንጠቅ፣ መድማት፣ አንዳንድ ነገሮች አካላዊ ጉዳቶች ሊወሱ ይችላሉ እና ደረጃው እንደ ጉዳቱ መጠን ሊወሰን ይችላል ማለት ነው። አስር በመቶ ማለት ከየትኛው ቁጥር ነው? በሽጋዊ ጥቃቶች አዲስ አበባ ከተማ ውስጥ በአጭሮች ከተማ ያለውን ሁኔታ ለማስፋት ሞክሬ ነበር እና በዛን ጊዜ ኮስፐርቲስ ናሙናዎች ውስጥ አስር በመቶ ያህሉ በወንዶች ላይ እየደረሰ ከእናቶች መሀል ሆስፒታል ወስደነው ነበረ ሌላ ነገር የታመመ መስሉኝ አላወኩም የሚል እናት አለ አሁንም ድረስ ደግሞ እንደ ታመሙ ናቸው ልጆቹ የሚልም እናት አለ እና ይሄ ነገር በህክምና እንዴት ነው የሚታየው ህጻናት ላይ ሲያጋጥም ወደ ህክምና ሲመጡ አይታወቅም ወይ የህክምና ባለሙያዎች አይለዩትም ወይ ይሄን ነገር እንደ ጥቃቱ አይነትና ደረጃ ይለያል። አንዳንድ ጊዜ ብዙ አካላዊ ወይ በፊት ጣሞች አካባቢ ወይም ደግሞ በዛ በአካላዊ አካባቢ ላይ ብዙ ጉዳት ሳይኖር ባስጠበን ይችላል። አንዳንድ ጊዜ ደግሞ መጠለኛ በአካላዊ ቦታዎቹ ላይ የመሰንጠቅ ወይም ደግሞ አንዳንድ ጉዳቶች ደሱ ይችላል። አንዳንዴ አልፎም ተርፎ ደግሞ የከፋ ጉዳቱን ሊኖር ይችላል። ስለዚህ እንደ ጉዳቱ ደረጃና መጠን በሚመጡ ጊዜ በአይን የሚታይ ነገር በብዛት ላይኖር ይችላል። ግን እንደ ጉዳቱና እንደ ጥቃቱ አይነት፣ ሁኔታና መጠን ሊለያይ ይችላል። ነገር ግን በመጀመሪያ ይሄ ጥቃት ደርሶብኛል ተብሎ ወዲያው ሰው ከመጣ የምናገኛቸው መረጃዎች ይኖራሉ። አንደኛ በጣም ከፍተኛ ከላይ ጉዳት ባይኖርም በዛው ስት መግሰት አካባቢ መጥላሽ፣ መሰንጠቅ አንዳንድ ደግሞ ፈሳሾች መገኘት እንደዚህ እንደዚህ ነገሮች ማስረጃውን ሊያቀላክሉ ይችላል። ብዙ ጊዜ ይህ ማስረጃው ላይገኝ የሚችለው ዘግይተው በሚመጡበት ጊዜ ነው። ቶሎ በሰባ ሁለት ሰዓት ባነሰ ጊዜ ውስጥ የሚመጡ ሰዎች ላይ ይሄ የደረሰው ጉዳት መድረሱን የሚያሳዩ ፍንጮች ወይም ደግሞ መረጃዎች ሊገኙት የሚችልበት ሁኔታ የተሻለ ይሆናል። ቶሎ ሲመጡ፣ ብዙዎቹ ቶሎ አይመጡም፣ ነገሩን ሪፖርት አያደርጉም። አንዳንዶቹም ቆይተው ታጥበው መረጃውን አጥፍቶ ይመጣሉ። እነዚህ እነዚህ ነገሮች ናቸው እንች እንትን የሚያደርጉ ቶሎ ቢመጡ አንዳንድ ዲጂታውን እንደሚጨምሩ መሳሪያዎች ተጠቅመን ያለውን የጉዳት ደረጃ እንዳመጠት እንዳለበት ሁኔታ በመጥቀስ የጉዳት እንትን የማሳየት የሚቻልበት ደረጃ መጨመር ይቻላል። ቶሎ የማይመጡት ለምንድን ነው? እኔ እንግዲህ ብዙ ብቹ አሁን ያየ ነው። በሰባ ሁለት ሰዓት ቶሎ የሚመጡት እንግዲህ ለወንዶችን ለሴቶችም ላይ የሰራው ስጋት ላይ የሚያሳየው ውጤት ነው። ለሰው ልጅ ሳለ ይመጣል። ስለዚህ መረጃዎችን የማግኘቱ ሁኔታ ይቻላል ወይስ የማይመጡት እንግዲህ አንደኛ ይሄ ትግል እራሱ በህብረተሰብ የዚህ መገለል ነገር ስለሚያስተጋብ ዘባቸው ጉዳቱን ሪፖርት የማድረጉ ባህሉም አለመኖሩ ህብረተሰቡ እንግዲህ ትንሽ በዚህ ጉዳይ ላይ ንቃተ ህሊናውም መጨመር መቻል አለበት። ከሚደረጉት ሪፖርት ከሚደረጉትም ደግሞ አልፎ ወደ ህግ ደረጃ በደንብ በትክክል ሄደው መፍትሄ የሚያዩትም ትንሽ ናቸው። እና ይህን አትሪሽኑ ስናይ ብዙ ሱታ ውረዶች አሉት ና ከዛ ይመስልና ብዙዎቹ የሚያሳዩት ቶች ብዙዎቹ ቶሎ ሪፖርት አይደረጉም። ደግሞ በኋላ አስሮ ነገሩን አስመስለው ወደ ሪፖርት የሚያድጉበት ጊዜ አብዛኛው ጊዜ መረጃው ጠፍቷል። ይህንን እንዴት መከላከል ይቻላል? የሚል በጥናቱ ላይ የተካተተ ነገር አለ። እኔ የመጀመሪያው ነገር እንግዲህ የህብረተሰቡን ካሳቢና መጨመር ነው፣ ማስተማር ነው ተጫዋቾች የሚውሉበትን ቦታ እለት አተጋላጭ የሚያደረጉ ሁኔታዎችን አንዳንድ እንደዚህ እንደዚ ነገችን ለመከላከል እንግዲህ የመጀመሪያው ስራ ህብረተሰቡን የማስተማርና እንደዚህ ጥቃቶች በሚያጋልጡ ሁኔታዎችም ሆነ ቦታዎች ከአጓጉል ቦታዎች የተለያየ ቦታዎች ከነዚህ የሚረቁበት ሁኔታ ማስተማር እና ነቃተኛ መጨመር የመጀመሪያው ስራ የሰፊ እና ትልቅ ስራ የሚያስፈልገው ይመስለኛል። ሌሎችም ብዙ አገላጭ ሁኔታዎች አሉ። እነዚህ ናቻቱ በፕሮግራም በዛ መስራት አንድ ይሆናል። ሁለት ነገሩ አንድ ደግሞ ከሆነ ቶሎ በጊዜ ሁኔታዎችም ሁኔታዎችን ሪፖርት ማድረግ አስፈላጊውን ማረጃ ማሰባሰብ እና ትክክለኛውን ሕክምና ዛ ካገኙ በኋላ ደግሞ ይህንን መረጃ ውስጡ ይህ ያጠቃው አካል ትክክለኛውን መፍትሄ ማግኘትም አንቆርፕክክ ነገር ነው። አንድ ጥራት ላይ እንዳየ ነው። ብዙ ጊዜ ይሄ አካላዊ ጥራት በአካል ላይ የስነልቦና ሆነ ይሄ ሳይኮሎጂካል ጠባሳ ቶሎ አይገኙ እና ለዚህም ስነልቦና እንትን ያስፈልጋቸዋል ነገር ግን ይሄ ያጠጣቸው ሰው ትክክለኛ ተይዞ ትክክለኛ ስለተደረገበት ሳይ ግን ራሱ አንድ ደህንነት ነው እና መረጃ ላይ ማሰባሰብ ነገር ትልቅ ትኩረት የሚሰጥበት። ራሔል ገብረመስቀል ወጣት የስነ ልቦና ባለሙያ ናት። ለሁለት ዓመታት በበጎ አድራጎት ድርጅት ውስጥ ስታገለግል ቆይታ አሁን የእርቅ ማዕድ ለተሰኘ ፕሮግራምና በበጎ ፈቃደኝነት የማማከር አገልግሎት የሚሰጥ ቡድንን ተቀላቅላለች። ሶስት ወር ሊሆነኝ ነው እዛ ስራ ከጀመርኩኝ እና እስካሁን ወደ አምስት ልጆች አሉ እኔ ጋር የሚመጡት በልጅነታቸው እንደዚህ አይነት ጥቃት ደርሶባቸው ማንንም ሳያማክሩ ይዘው ታድገው ከዛ በኋላ ደግሞ ሌላ ችግር ውስጥ ገብተው ሳይኮሎጂካሊ በጣም ተጎተው አሁን ገና ወደዚህ የመጡ አሉ ወደ አምስት የሚሆኑ እኔ ጋር የሚመጡ እንኳን ማለት ነው። ግን በልጅነታቸው ነው ይሄ ጥቃት የተፈጸመው። ግን ለማንም ሳያማክሩ ወደ ሌላ ሌላ ነገሮችንም ገብተው በዚህ ውስጥ ያሉ አሉ። እስካሁን የመጡት እኔ ጋር ለማንም ሲናገሯቸው ነገር ራሳቸው ይዘው ቤተሰባዊ አቅም ጓደኛም የላቸውም ራሳቸውን አግኝ ነው ደብቀው እየኖሩ ነው ያሉት ህጻናቶቹ፣ የስድስት የሰባት የስምንት ዓመት ህጻናት ናቸው። በአንድ ሰፈር ውስጥ የሚኖሩ ህጻናት ናቸው እና ስነ ልቦናቸው ላይ ችግር እንደተከሰተ አካላቸውም ላይ ችግር እንደተከሰተ ነው እና እነዚህ ህጻናት ከዚህ ውስጥ አሁን ከደረሰባቸው አደጋ ለማገገም ምን ቢደረግላቸው ነው የሚሻሻሉት ትያለሽ? እኔ መጀመሪያ ሀሳብ የምሰጠው መጀመሪያ ቢታከሙ ነው በምንም ብሎ ሰውም ረታቸው ሆኖ ቢታከሙ ቢታዩ፣ ከዛ በኋላ ደግሞ ሳይኮሎጂካሊ መታከም እንዳለባቸው፣ ያ ሰውም ድሀ ሰፈር ከሆነ እንደዚህ አይነት እውቀት ከሌለም ወደ ሳይኮሎጂ መሄድ ወደ ሕክምና መሄድ አይታሰብም። ዝም ብሎ አፍናቸውን የሚያስቀምጧቸው ማንም የሚረዳቸው እንኳን ከሌላ ያው ያወቀ ሰው ለምሳሌ አንቺ እኛም እንደዚህ አይነት ነገር እየሰራን ነው። መርዳት ካለብን መርዳት ነው ያለብን። ጉዳዩን በተመለከተ ተይዟል ወደ ተባለው ጉለሌ ክፍለ ከተማ ፖሊስ ደውዬ ነበር። የክፍለ ከተማው የወንጀል ትራፊክ አደጋ ምርመራ ኃላፊ ኮማንደር ታሪኩ ጉዳዩ በልደታ ከፍተኛ ፍርድ ቤት የህጻናትና ሴቶች ጉዳይ ችሎት የተያዘ በመሆኑ መዝገቡ ውሳኔ ሳያገኝ በዝርዝር ጉዳይ አስተያየት መስጠት እንደማይችሉ ገልጸውልናል። ያው ተጠርጣሪ ማረሚያ ቤት ነው ያለው። ገና ውሳኔ አላገኝም በፍርድ ሂደት ላይ ያለ ኬዝ እንደሆነ ነው ያለውን ነገር የተረዳሁት አስተያየት ለመስጠት ምክንያቱም ያው ተጠርጣሪው አንቺን ልትገምጪ እንደምትች ነጻ ሊባል ይችላል፣ አሊያም ደግሞ ጥፋተኛ ሊባል ይችላል። ይሄ ባለበት ሁኔታ ብዙ አስተያየት ለመስጠት አስቸጋሪ ነው የሚሆነው። ያ ተጠርጣሪው እስር ላይ ነው ያለው እዛ አካባቢ ላይ ያሉ ሰዎች ስለሆነ በአንድን ሰብ ላይ በአንድ ህፃን ልጅ ላይ ብቻ የተፈጸመን ስላልሆነ በቴሉ ክብደት አንጻር ባይቶና አስና ተከልክሎ እዛው በፍርድ ቤት ማረሚያ ቤት ቆይቶ ሂደቱን በውሳኔ ደረጃ እንዲታይ የተወሰነውና ከዛ ሰዓት ድረስ ያለው ነገር ውሳኔውን ሳይታይም አስቀድሞ እንዲህ ነው ብሎ ለማለት ስለሚያስቸግር ይህን ያው መጨረሻ ላይ ውሳኔ ከተሰጠ በኋላ መገለጽ ያለበት ነገር ካለ ሊገለጽ ይችላል በዛን ሰዓት። በዩናይትድ ስቴትስ የሚገኘው ሜዮ ክሊኒክ የሕክምና ኮሌጅ የነርቭና የስነ አእምሮ ሕክምና ፕሮፌሰር ዮናስ እንዳለገዳ እንዲህ ያለ የወሲብ ጥቃት የሚደርስባቸውን ህጻናት ወንዶች ለማከም ለብቻ እውቀት ያላቸው ሰዎች እንዳሉ ይናገራሉ። እነዚህ ህጻናት እንደዚህ አይነት ጥቃት በሚደርስባቸው ጊዜ ከፍተኛ የመረበሽ፣ እንቅልፍ የማጣት፣ የመደናገጥ፣ ድብርት ውስጥ መግባት ፍርሃት ከፍተኛ ፍርሃት እና ትልቅ ግራ መጋባት ውስጥ ይገባሉ። ምክንያቱም ከትልልቅ ሰው የሚጠብቁት ህጻናት ፕሮቴክት እንዲያደርጓቸው እንዲጠብቋቸው፣ እንዲንከባከቧቸው ነው እንጂ እንዲህ አይነት አደጋ ያደርሱብናል ብለው አይጠብቁም ህጻናት። ስለዚህ ያልተጠበቀ ነገር የሚመጣ ጊዜ ይከላከለናል፣ ይጠብቀናል፣ ይንከባከበናል ብለው የሚጠብቋቸው ትልልቅ ሰዎች ያን በማድረግ ፈንታ ጥቃት ሲያደርሱባቸው ዲስኢሉዥንመንት ልታለ ፈረንጆቹ ከፍተኛ የአንጎል መረበሽ ውስጥ ይገባል። እና እንደዚህ ሲሆኑ አንዳንዴ በመድኃኒት ለስድስት ወርም ለአንድ አመትም ሊታከሙ ይችላሉ። ስለዚህ ዋናው ከሁሉ ከሁሉ የስነ ልቦና አዋቂዎች የሚያደርጉት በተለያየ ዘዴ ይህንን ነገር ለማከም የመንፈስ ጠባሳውን ለማከም የሚያደርጉት ነው። ሌላው ደግሞ መድኃኒት በመስጠት ድብርት ወይም ከፍተኛ ጭንቀት መንፈስ ለስድስት ወር ወይም ለአንድ አመት ወይም ከዛም በላይ መድኃኒት በመስጠት የሚያከሙት ነው። ኢትዮጵያ ውስጥ እኔ እስከማውቀው ዶክተር ምኒሊክ የሚባሉ የሳይኪያትሪስት የሕክምና ባለሙያ ናቸው። ሜዲካል ዶክተር ናቸው። አዲስ አበባ ነው ያሉት እና ውጭ ሀገር ሄደው ሰልጥነዋል፣ በህጻናትን በማከም ምናልባት እነዚህ ቤተሰቦች እኝን ሐኪም ወይም የእሳቸው ጥፈት ቤት ያለው የካቲት ሆስፒታል ነው መሰለኝ የሚሰሩት እሳቸውን ቢያገኙ ወይም የእሳቸውን ረዳቶች ቢያነጋግሩ ጥሩ ይመስለኛል። ከጥቃቱ በኋላ መገለል ይደርስባቸዋል የተባለውን አንስቼላቸው ነበር ለፕሮፌሰር ዮናስ ይሄ መቼም ሁለት በደል ነው። ለነዚህ ህጻናት አንደኛ የፆታ ጥቃት ደረሰባቸው፣ ሁለተኛ አሁን ደግሞ የመገለል አደጋ ውስጥ ገቡ። ይሄ አሳዛኝ ነው። እነሱ የሚያስፈልጋቸው ሕክምና እና ሰፖርት ድጋፍ ነው እንጂ ማግለል ማከድጡ ከድጡ ወደ ማጡ ነው። እና ምናልባት ህዝባችን ይሄንን ነገር የህክምና ባለሙያዎች በአካባቢ ያሉት የስነ ልቦና ባለሙያዎች የኢትዮጵያ ስነ ልቦና ባለሙያዎች ማህበርም ካለ የኢትዮጵያ ሕክምና ማህበር፣ ሌሎችም የህብረተሰብ መሪዎች ተባብረው ይህንም ህብረተሰቡን በእንደዚ ነገር ማስተማር የሚያስፈልግ ይመስለኛል እና ልጆቹን ማከም እና መደገፍ ነው እንጂ የባሰ ከድጦ ደማጦ የሚከት ነገር ማድረጉ ትንሽ ያሳዝናል። እና ምናልባት ሰውም ደግሞ ሆነ ብለው ሳይሆን ምናልባትም የመረጃ ማጣት ከመረጃ ማነስ ሊሆን የሚችል ይመስለኛል እና ምናልባት ይህንን ነገር የጤና ጥበቃ ሚኒስቴር የስነ አእምሮ የሜንታል ሄልዝ ክፍል ምናልባት ይህንን ነገር ሊያየው የሚገባ ይመስለኛል። የኢትዮጵያ የጤና ጥበቃ ሚኒስቴር የስነ አእምሮ ክፍል መሪው ከዋሽንግተን ዲሲ የሄዱ በጣም ችሎታ ያላቸው ስነ ልቦና የዶክተሬት ዲግሪ ያላቸው ልምድ፣ ዋሽንግተን ዲሲ ብዙ አመት የሰሩት ዶክተር ተድላ ወልደ ጊዮርጊስ የሚባሉ እሳቸው ምናልባት ይህንን ኢንተርቪው ከሰሙ እርግጠኛ ነኝ ይህንን ነገር የሚከታተሉት ይመስለኛል። ወይም ለእሳቸው ለባልደረቦቻቸው ይህንን ነገር እንዲከታተሉ የሚጠይቁ ይመስለኛል። ይሄ አሳሳቢ ጉዳይ ነው። የህጻናት ወላጆች የጠየቁትም ይህንን ነው። ለተጎዱ ልጆቻቸው ተገቢ የሆነ ሕክምና እና የተፋጠነ ፍትህ የሚሰጣቸው አካል። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ።